ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በ22 እና በ25 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። Pasó hace nueve meses. ስራ ስለተመልካቹ ነው እና ይሄ ቢኮዝ ፉትቦል የሚባለው አይዲያ በዛ በኩል ነው የመጣው። አንደኛው ወይደንስ ይባላል እንደምንም ብለን ምን ለማምለጥ ይፈልጋል ቦሩን ላለመስማት። ሁለተኛው ደግሞ ቡም ይባላል። ያለፈው ሳውት አፍሪካ ላይ ስፔንን ልክ እንዳሸነፉ ብዙ ልጆች ተወለዱ ስፔን ውስጥ በደስታው የተነሳ እና በእሱ ሀሳብ ተነስተን ሁለተኛውን ኮመርሻል ይሰራል። ይ አኒሜሽን የነበረው ሀሳብ አንድ ፔሪየም ያለ ተመልካች የእሱ ቡድን ጎል ሲያስቆጠር የሚያሳየው ስሜት የሚያሳይ አይነት አኒሜሽን ነበር። በቃ ይሄ አንድ ሰው እጅግ በጣም በደስተኝነት የሚያሳየውን ስሜት የሚገልጽ ነበረ ስራው። የማስታወቂያ ጥበብ ባለሙያው ዳዊት መስፍንና ስዕልና ፊልምን ጨምሮ በተለያዩ የስነ ጥበብ ዘርፎች የተሰማራው እዝራ ውቤ ናቸው። አስቀድመን የሰማነውንና ለአንድ የሰሩትን ማስታወቂያቸውን መነሻ እናድርግና ስለ ጥበብ ስራና ስራዎቻቸው እናወጋለን። በወጣትነት ዕድሜው መንፈሳዊ መዝሙሮችን በማዜም የቤተሰቡን የሙዚቃ ባንድ የተቀላቀለና ብዙም ሳይቆይ ቫለንቲኖስ የተባለውን የራሱን የሙዚቃ ቡድን በማቋቋም ዘመናዊ የፖፕ ስልቶችን መጫወት የጀመረ ፈጥኖም በምርጥ ዜማዎች የሙዚቃ ሰንጠረዥ ቀዳሚውን ስፍራ ለመቆናጠጥ የበቃ አሜሪካዊ ሙዚቀኛ ሕይወትና ስራ ቃኘት እናደርጋለን። በርከት ያሉ ሌሎች ልዩ ልዩ ቅንብሮችም አሉን። እንደምን አመሻችሁ። እንደምን ሰነበታችሁ። ክብራትና ክብራን የራዲዮ መጽሔት ታዳሚዎች ከዛሬ ሁድ ሰኔ 29 2006 ዓ ም ዝግጅታችን ጋር የቴክኒክ አቀናባሪን ቴሊላይም ባክንዤ አዘጋጅና አቅራቢ አሉላ ከበደ ነኝ። ባልደረባዊ አዲሱ አበበ በዛሬው ዝግጅታችን በመስተንግዶ ባይሳተፍም የዘንድሮውን የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ትርኢት ካስተናገደችው የምዕራብ ዩናይትድ ስቴትሷ የሳን ሆዜ ከተማ ኋላ ላይ ብቅ ይላል። አሁን ታዲያ ቀዳሚው የሰዓቱ የዓለም ዜና ነው። መልካም ምሽት። ጤና ስጥልኝ፣ እንደምን አመሻችሁ። ዜናዎቹን የማሰማችው ቆንጅታዬ ነኝ። የናይጄሪያ ጦር ሰራዊት ዳምቦዋ በምትባል የሰሜን ምስራቅ የሀገሪቱ ግዛት ከተማ ሀምሳ ሶስት የቦኮ ሀራም ነውጠኞችን ገድለናል ሲል ተናገረ። ነውጠኞቹ አንድ የጦር ሰፈር ላይ ጥቃት በከፈቱበት ጊዜ መገደላቸውን የተናገረው ጦር ኃይሉ በዚሁ ውጊያ ወቅት ሶስት ወታደሮች ተገድለዋል ብለዋል። ከተማዋ የምትገኘው ቦኮ ሀራም ከሁለት መቶ በላይ የሚሆኑትን ልጃገረዶች ባለፈው ሚያዝያ ወር ጠልፎ ከወሰደባት ከተማ ከቺቦክ አቅራቢያ ነው። ልጃገረዶቹ አሁንም እንዳልተለቀቁ Je mitałognał. ዩጋንዳ ውስጥ ከዲሞክራሲያዊት ኮንጎ ሪፑብሊክ ጋር በሚያዋስነው ድንበር በመንግስቱ የጸጥታ ኃይሎችና በአንድ ብሔረሰባዊ ሚሊሻ አካል መካከል በተካሄደ ግጭት አራት ታጣቂዎች መገደላቸውን የደረሰን ዜና ማለት የዩጋንዳ ወታደራዊ ባለስልጣናት አስታውቀዋል። አርባ አንድ ሚሊሻዎች ቅዳሜ ዕለት በሶስት የዩጋንዳ ወረዳዎች የፖሊስ ጣቢያዎችና፣ የጦር ሰፈሮች፣ የጦር ካምፖችን አጥቅተው እንደነበረ የጦር ኃይሉ ቃል አቀባይ ገልጸው አጥቂዎቹ ጠመንጃ፣ ጦርና ቆንጭራ የያዙ እንደነበሩ አስታውቀዋል። ቢያንስ አስራ ሁለት ሰዎችን ገለዋል ነው ያሉት። የእስራኤል ፖሊሶች ተጠልፎ በተገደለው ፍልስጤማዊ ታዳጊ ወጣት ጉዳይ የተጠረጠሩ ስድስት አይሁዶችን በቁጥጥር ስራ ውለዋል። ተቃጥሎ በሳት ተቃጥሎ የተገደለው የአስራ ስድስት አመቱ ወጣት ማህሙድ አቡ ሀይደርን በመግደል የተጠረጠሩት ስድስቱ በብሔርተኝነት አላማ የተነሳሱ የአንድ ጽንፈኛ አይሁዳዊ ድርጅት አባላት ናቸው ሲሉ ባለስልጣናቱ ተናግረዋል። ሶስት ፍልስጤማውያን ሶስት እስራኤላውያን ወጣቶች ተጠልፈው በኋላ ተገድለው መገኘታቸውን ተከትሎ ይህ ፍልስጤማዊ ታዳጊ ወጣት የተገደለው ለበቀል መሆኑ የተነገረ ሲሆን ላለፉት አራት ቀናት ኢየሩሳሌምና ሌሎችም የእስራኤል ከተሞች ውስጥ ሁከት የቀላቀለ ተቃውሞ ቀስቅሷል። ይህ በዚህ እንዳለ የተገደለውን የአቡ ሄደርን ያጎት ልጅ የሆነ የአስራ አምስት ዓመቱን ታዳጊ ወጣት የእስራኤሉ ዳኛ ከእስር እንዲለቀቅ አዘዋል። ለዘጠኝ ቀናት በቁም እስር እንዲቆይም ማዘዛቸው ታውቋል። አሜሪካዊው ታሪክ አቡ ሄደር ምስራቅ ኢየሩሳሌም ቤተሰብ ሊጎበኝ በሄደበት ሐሙስ ዕለት ከፖሊስ ከሰዎች ጋር በተፈጠረ ግጭት መሀል ነበር የታሰረው። ቅዳሜ ዕለት ሁለት የእስራኤል የድንበር ጥበቃ ፖሊሶች በተደጋጋሚ ሲደበድቡት የሚያሳይ ቪዲዮ በኢንተርኔት መሰራጨቱ ይታወቃል። እዚህ ዩናይትድ ስቴትስ ውስጥ የብሔራዊ ደህንነት መስሪያ ቤት ናሽናል ሴኩሪቲ ኤጀንሲ በአህጽሮት ኤንኤስኤ ባለፉት አራት ዓመታት በህጋዊ መንገድ ኢላማ በተደረጉ ባዕዳን የኢንተርኔት መገናኛን በሚጠልፍበት ወቅት በዚያውም ከተባሉት ኢላማዎች ቁጥር ዘጠኝ ጊዜ እጥፍ የሚሆኑ አሜሪካውያንን እና አሜሪካውያን ያልሆኑ ተራ የኢንተርኔት ተጠቃሚዎች የሚነጋገሩትን ጠልፎ ሰብስቧል ሲል አንድ ትልቅ የዩናይትድ ስቴትስ ጋዜጣ ዘገበ። ዋሽንግተን ፖስት ጋዜጣ ትናንት ቅዳሜ ማታ በድረገጹ ባወጣው ዘገባ ከተሰበሰቡት የስለላ ዶሴዎች ግማሽ የሚሆኑት ኤንኤስኤ የዩናይትድ ስቴትስ ዜጎች ወይም ነዋሪዎች ስም አድራሻና ኢሜል እንዲሁም ሌላም ዝርዝር መረጃ የያዙ ብሎ ያስቀመጣቸው መሆናቸውን ሪፖርቱ አትቷል። ተጠልፈው የተዘ የተመዘገቡ መረጃዎች ሰነዶቹን ዋሽንግተን ፖስት ያገኘው በቀድሞ የድርጅቱ ሰራተኛ ከዩናይትድ ስቴትስ ሸሽቶ አሁን ሩሲያ ከሚኖረው ከኤድዋርድ ስኖደን እንደሆነ ተነግሯል። በመጨረሻም የኢንዶኔዥያው መጪው ረቡዕ ዕለት የሚካሄደው ፕሬዝደንታዊ ምርጫ ተፎካካሪዎቹ እጅጉን የተቀራረበና አሸናፊውን ለመለየት የሚያዳግት የድጋፍ መጠን የሚያገኙበት እንደሚሆን የክልሉ ተንታኞች እየተናገሩ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አጣሁ ቀባሪ ሰው አርጉኝ ያልኩ እንጂ የአምላክን ባህሪ እያሞጋገሰ አፈር የሚያለብሰኝ መቼ አጣሁ ቀባሪ፣ መቼ አጣሁ ቀባሪ ሲል ገጣሚ ግርማ ዘነበ በቋጠራትና ጉራማይሌ በሚል ርዕስ ካልቸር ኤንድ አርት ሶሳይቲ ኦፍ ኢትዮጵያ የተባለው መንግስታዊ ያልሆነ ድርጅት ለህትመት ካበቃት የግጥሞችና አጫጭር ትረካዎች መድብል ባገኘናት የሳምንቷ ምጥን ግጥም ፕሮግራማችንን ጀምረናል። ግርማ ዘነብን እናመሰግናለን። አድማጮች፣ አሁን የመክፈቻውን ዜማ እናስከተል። ወጣቱ ድምፃዊ ሚካያስ ንጉሴና ድምፃዊቱ ማርታ ጌታቸው የተቀባበሉ ቀደም ባለ ተወዳጅ ዜማ ስልት የተጫወቱትን አካሌ የተሰኘ ዘፈናቸውን ነው ያደመጥ ነው። ሚካያስንና ማርታን አመሰግናለሁ። ቀልባችንን ሰርቆ የሰነበተው ሀያኛው የዓለም እግር ኳስ ዋንጫ ውድድር በግሩም አጫዋወት ጥበባቸው የተማረክንላቸውን ያስደመሙንን አስገራሚ ገጠመኞችና የፍጻሜውን አጓጊነት ያህል የፈጠራ ጥበብ አነሳሽነቱም ጋባዥነት የገዘፈ ነውና ቀረብ ያለ አንድ ወግ መረጥ ነው። እናም ወጋችንን ለማድራት ዴቪድ መስፍንን ወንደ ሰንዲክራንና እዝራው ቤን ጋበዝኩ። ኋላ ላይ ታዲያ በሁኔታዎች አለመገጣጠም ወንደ ሰንን የውይይቱ አካል ማድረግ አልቻለም። ለሁሉም ሰዓሊና፣ ፊልምን ጨምሮ የተለያዩ የስነ ጥበብ ዘርፎች ባለሙያውን እዝራው ቤን፣ ላስታ በተሰኘው የመጀመሪያው ስራው ይበልጥ የሚታወቀው ፊልም ሰሪው ወንደ ሰንዲክራንና የማስታወቂያ ጥበብ ባለሙያው ዳዊት መስፍንን ምን አገናኛቸው? ዳዊት መስፍንና እዝራው ቤ በስልክ መስመር ላይ ይገኛሉ። ዳዊት አንተነህና ለሁሉም መነሻው ምን አገናኛቸው? ሶስታችሁን። በተለይ በዚህ ስራ ሶስታችንንም ያገናኘሁት በፊፋ በኩል። እኔ ለሀንዴ ነው የምሰራው። ሀንዴ አሮሞቢል የዩኤስኤ እና ዩኤስኤ አሮሞቢል አድቨርታይዚንግ ኤጀንሲ ኢኖሽን ዩኤስኤ በሚባለውን የምሰራው እና የፊፋ ፓርትነርሽፕ ነበርን ይህን አመት ላይ ከአለም ውድድር ጋር እና የኔ ስራ ዘን አድቨርታይዘር ስቱ ፕሮሞት ሀንዴ። ዳዊት እየገለጽክልን ያለኸው የሀንዴ ተሽከርካሪዎች የሚሰራው ኩባንያ የማስታወቂያ ስራዎችን የሚሰራ ድርጅት ውስጥ ነው የምሰራው ነው ያልከን? አዎ እና በዚሁ እነ እዝራንና ወንድወሰንን ማምታት ፈልጌ ነበር፣ አብረውኝ እንዲሰሩ እዚህ ፕሮጀክት ላይ እና ሁለቱንም ያው ደውዬ ያገኛቸው ከዚህ በፊትም አውቃቸው ነበር እና ይሄ በጣም አፕሮፕሪት የሆነ ፕሮጀክት ለሁለቱ እና ሁለቱንም አመጣኋቸው። ከወንደሰን ጋራ ሁለት ፊልሞች ሰራው ከዝራ ጋራ ደግሞ አንድ ጄፔግ የሚባል አኒሜትድ የሆነ ግፍ የሆነ እምች ሰራው። እሱም በዚህ የታወቀ ነው ብዙ አኒሜትድ የሆነ ግሬት ስቶሪ ቴለር ነው። እና በሱ የተነሳ አብረን አንድ ስራ ሰራን እና በጣም ሰክሰስፉል የሆነ ፕሮጀክት ሆነዋል እና ኢትዮጵያኖችን መኖራቸው በጣም ደስ ይላል። ይሄ እንግዲህ የዓለም ውድድር ነው። ይህም ቢሆን የኛ ዋሊያ ቲም አልደረሰም፣ ግን እኛ ደስ ይለናል። እናንተ ወክላችኋል። በጣም ደስ ይላል ኢትዮጵያኖች መኖራቸው እና ስራችንም መስራታችን ደግሞ ስራችን ደግሞ የሁለት የሶስታችንም ስራ በደንብ ነው ዓለም ስላየው በጣም በጣም ደስ ይለኛል። ሆፕሊ ብዙ ሌላ ኦፖርቱኒቲ ይኖራል ከሌሎች ኢትዮጵያኖችም ጋራ፣ ለእነሱም ለወንደሶንም መስሪያ ቤት ለእዝራም ጥሩ ኦፖርቱኒቲ ይኖራል ብዬ ነው የማስበው። እንደ ፊቸር መልካም ሌሎች በሮች ይከፈታሉ እያልከን ነው ዳዊት። እዝራ፣ ወደ አንተ ልምጣ። በምስላዊ ቅንብር የሚሰሩ ቪዲዮዎችን በመስራት ትታወቃለህ፣ ሰአሊነህ በዋናነት ሌሎች በርካታ ስራዎችም አሉ። ስራዎቻችሁን በተመለከተ ግራና ቀኝ እናነሳለን። ዳዊት እንደገለጸው ይሄ ትልቅ ስራ ነው። በዓለም ዙሪያ የእግር ኳስ ውድድሩን በቴሌቪዥን መስኮት የሚከታተሉ በሚሊዮኖች የተቆጠሩ ተመልካቾች እናንተንም ከሚቀርቡት ማስታወቂያዎች ውስጥ እናንተ የሰራችኋቸው ስራዎች የተካተቱበትንም ቅንብር እያዩ ነው እና ምን አይነት ስሜት አሳድረብህ? እድሉ ትልቅ የመሆኑን ደረጃውን ዳዊት ገልጸዋል ቀደም ብሎ። በጣም አስደሳች ነው። በተለይ ያው እግር ኳስ ምን ያህል ያለን ፍቅር ኢትዮጵያ ሁላችንም እናውቃለን። እና ያው ዳዊት እንግዲህ ይሄን ፕሮጀክት እንግዲህ ሲቀርበኝ በጣም ነው እንትን ያስደስተኝ። ያው እሱ እኔን ማሰቡም አመሰግነዋለሁ። በዚህ ላይ እሱ ነው እንደው ብዙ ያቃለለው ነገሩን። ያው እኔ በአብዛኛው ፋይናንስ በግል ነው የምሰራው፣ እና ይሄ እንደዚህ ኮላቦሬሽን ፕሮጀክት ቢ አንድ ሁለቴ ብቻ ነው ሁለተኛ ጊዜ ምናም መስራቴ ከሌሎች ጋር የሚሰራ ማለት ነው አዎ ኮላብሬሽን ከሌላ ጋር እንደዚህ ምክንያቱም ያው በአብዛኛው የምሰራው ስራ የጋለሪ አይነት አርት ስለሆነ ያው ትንሽ አብስትራክት ነገር ነው። ሀሳቦቹ ግን ያው ግን ይሄ በቀጥታ ሀሳብን መግለጽ እና እንደዚህ ኮሚኒኬ ሀሳብን ማስተላለፍ በዚህ በቀጥታ አይነት በኩል ዳዊት በጣም ረድቶኛ ማለት ትችላለህ። እሱ ኢዝ ግሬት በጣም ጎበዝ ነው። ዝርዝሮችን ጥቃቅን የሚመስሉትን በኋላ የግዙፉ ስራ አካል የሚሆኑትን የሚከታተልበት መንገድ ለየት ያለ ነው። ልት ላይ መሰለኝ። አዎ በጣም ጥሩ ነው እና አሁንም እሱን ለማመሰግነው እሱ ነው እሱ እኛን አስቦ ወይም እኔንም አስቦ ለዚህ ስራ እኔ ራሱ ጋር ግንኙነት መፍጠሩ እንደዚህ እኔ መጠየቁ ራሱ አመሰግናለሁ ብሎ መከፈቱ ትልቅ ነገር ነው። ያስማማናል። ዳዊት፣ ወደ አንተ እየመጣሁ ነው። አሁን በቃለ ምልልሱ ልናካትተው ያልቻል ቀደም ብለህ ስሙን ያነሳኸው ወንደሰን ዲክራን የፊልም ሰሪ ነው። እሱ አንዱ ነው። ምን አዋጣ ወንደሰን? በርካቶች የተሳተፉበት ትልቅ ስራ እንደመሆኑ አንተ አሶሽት ክሬቲቭ ዲሬክተርም ነህ፣ የፈጠራ ስራውን የሚያስተባብሩ ሰዎችም አንዱ ነህና እስኪ ንገረን፣ ምን ምንድን ነው እናንተ የሰራችሁት? የአንተንም ሀላፊነት በተለይ በዚህ ስራ ውስጥ እሺ። እንደምታውቀው ቅድምም ተናግረሃል ወደ ሶስት ነጥብ ሁለት ቢሊየን ሰዎች ናቸው ይሄንን ፊፋን የማያዩት የአለም ሰው እንግዲህ ካል ሰባት ነጥብ ሁለት ቢሊየን ነን እና ትልቅ ትልቅ ኦፖርቱኒቲ ነው ትልቅ ትልቅ እንትን ነው አዎ እድል ነው ለካምፓኒዎች እና ካምፓኒዎቹን ደግሞ ብታይ በፊፋ በኩል የሚሰሩት ቮልክስዋገን ሜክዳናልድ ባድዋይዘር አዲዳስ፣ ናይኪ፣ ሀንዴ አሉ እና ብዙዎቹ ላይክ ናይኪን ብታይ፣ አዲዳስ ያው ከጨዋታዎች ጋራ የተያዘ ነገር አላቸው ጫማ ሆነ ልብስ ሆነ ምን ሆነ አይደለ። ግን ለሀንዴ በጣም ከባድ ነው። ለምን የመኪና ነው የመኪና ኩባንያ ስለሆነ እዚህ ውስጥ ራሱ ፊፋ ውስጥ መግባት በጣም ከባድ ነገር ነው እና ለእኛ በጣም ቻለንጂንግ የሆነ ነገር ነበረ። ፊፋ ውስጥ መግባት፣ አይዲያ ማምጣት፣ ሀሳብ ማምጣት ከባድ ነበር። ግን መጨረሻ ላይ ምናለን ስለ ጨዋቾች አይደለም፣ ይሄ ነገር ይሄ ነገር ስለ ህዝቡ ነው፣ ስለ ተመልካቹ። አዎ፣ ፓሽን ፓሽን ያላቸው የተለየ ፍቅር የሚያንጸባርቀው ተጫዋቾቹ ሳይሆኑ ተመልካቹ ራሱ ነው። ስለዚህ ይሄ ስራ ስለ ተመልካቹ ነው ስለ ተጫዋቾቹ ከመሆን ይልቅ። አዎ፣ ይሄ ስራ ስለ ተመልካቹ ነው እና በዛ ላይ ነው እኛም ሀሳባችንን የለወጥ ነው እና ይህ ቢኮዝ ፉትቦል የሚባለው አይዲያ በዛ በኩል ነው የመጣው። እና ያው ተመልካች ከሆንክ ብዙ ነገር ታደርጋለህ። ማልቀስ አለ፣ መጮህ አለ። ከፈለክ ደግሞ በሶስት ትሪ ኤ ኤም በጠዋት ተነስተህ የምታየው ነገር ነው። ከልጅ ጋር ሆነ እና ብዙ ነገር የሚሄድበት ነው እና በዛ አስተሳሰብ ሁለት ቲቪ ኮመርሻሎች ይሰራል። በሁለት ማስታወቂያዎች ሁለት ሠራን እና አንደኛው አቮይደንስ ይባላል። ያው የሀገርም ሆነ በኢትዮጵያም ሆነ በዓለምም ሆነ ሙቪ ሆነ ስፖርት ሆነ በሬዲዮ ሆነ በቲቪ ሆነ እንደምንም ምንም ብለህ ምን ለማምለት ትፈልጋል? ፎሩን ላለመስማት እና እሱ ነው የመጀመሪያው ኮመርሻል የሰራ ነው። ሁለተኛው ደግሞ ቡም ይባላል። እሱ ደግሞ በስፔን በኩል የተያዘ ነገር ነው እና ያለፈው ሳውት አፍሪካ ላይ ስፔንን ልክ እንዳሸነፉ ብዙ ልጆች ተወለዱ ስፔን ውስጥ በደስታው የተነሳ እና በሱ ሀሳብ በሱ ፋክት ተነስተን ሁለተኛውን ኮመርሻል ሰራን። ከዛ ደግሞ ቀጥለን ይህንን ነው ይሄ የፊፋ ሰው የሚወደው ሌላ ነገር ምንድን ነው ብለን ስናስብ ኤክስፕረስ ማድረግ ነው ፍቅራቸውን ማሳየት ነው እና እሱም ደግሞ በስዕል በእንዳየኸው እንደተነጋገር ነው። በእዝራ በኩል በሌሎች ኮመርሻሎች፣ አጣጭር ኮመርሻሎች እነ ወንዶሰን የሰሩት እነሱ አሉ። ከዛ ደግሞ አስራ ሁለት ሌሎች አርቲስቶች ጋር አብሬ ሆኜ ታምብለር የሚባለው ዌብሳይት ላይ ቢኮዝ ፉትቦል ዳካምን ሎንች አደረገን። እና ካምፔኑን እንዳለ ይሄንን ፕሮጀክት የሀንዴን ስታየው በተለያየ በኩል የተያያዘ ነው እንዳልኩት፣ በቴሌቪዥን በኩል ሁለት ኮመርሻሎች አሉ። በተምብለር ሶሻል ሚዲያ ቻናል ላይ የተያያዙ በአርቲስቶች ኤክስፕሬስ የሚያደረግ ፍቅርን የፊፋን ፍቅር ቢኮስ በኩል አለ ከዛ ደግሞ በትዊተር በፌስቡክ አካባቢ ደግሞ ሌሎች ሌሎች ፕሮጀክቶች ነበሩን እና በጠቅላላ ስታየው አሁን ፊፋ አላለቀም፣ ወደ መሀከል ላይ ነን እና በጣም በጣም በጣም በጣም ጥሩ ሪዛልት አምጥቷል ይህ ፕሮጀክት እና እነ እዝራ ወንድወሰን መኖራቸው በጣም ደስ ይለኛል። ለኩባንያውም ከበለጠ ከእነሱ ካሰቡት በላይ ሪዛልት የመጣላቸውና የመጣላቸው እና ብዙ ነው። ኢቨን ታምብለር ራሱ ፌስቡክ፣ ትዊተር እነሱ ራሳቸው ሪሰርች እያደረጉ ነው እንዴት ሰክሰስፉል እንደሆነ። ለምን ካልክ የአዲዳስን ትዊተር የናይኪን ትዊተር ብታይ ብዙ ብዙ ኢንቨስትመንት ነው ያደረጉት እና ከዚህ በፊትም ሌወር ፓርት ኦፍ ፊፋ የፊፋ ውድድር በስፖንሰር በማድረግ ይታወቃሉ። አዎ በፊፋ ስፖንሰር ማድረጋቸው ይታወቃሉ። እና እኛ ደግሞ በመካከል ገብተን እንደዚህ ጥሩ ውጤት ማውጣታችን በጣም ትልቅ ነገር ነው እና በጣም በጣም ደስ ብሎኛል። አንደኛ፣ ሁለተኛ ደግሞ በጣም ደስ ያለኝ ያው ወገኖቼን ኢትዮጵያኖች፣ ጓደኞቼን መኖራቸው እና ኢትዮጵያን ራሷን ሬፕሬዘንት ማድረጋችን ኢትዮጵያን ማስተዋወቃችን በጣም ደስ ይለኛል። ግሩም ነው የሚያስማማ ይመስለኛል። እዝራ፣ ወደ አንተ ልመለስ ነው። ዳዊት እንደገለጸልን በርካታ ሰዎች የተሳተፉበት ለቢሊዮን ተመልካቾች የቀረበ የማስታወቂያ ቅንብር ውስጥ የየበኩላችሁን ሰርታችኋል። እስኪ የራስህን እንዴት ትገልጸዋል? ለመጀመሪያ ካንተን እንደርደር እና ሌሎችንም የተመለከትክበትንም ደግሞ ፈጠራን ጥበብን በተመለከተ በዚህ ሰዓት ለሚከታተሏችሁና የእናንተ ስራ ሊያነቃቃቸው ለሚችል የጥበብን መንገድ ለሚከተሉ ወጣቶችም አንዳንድ ሀሳቦችን ለማጋራት እንሞክረው። እሺ፣ ያው የኔ የኔ አኒሜሽን የነበረው ሀሳብ አንድ ጎል ከተቆጠረ በኋላ አንድ ቴዲየም ያለ ሰው ተመልካች የእሱ ቡድን ጎል ሲያስቆጥር የሚያሳየው ስሜት የሚያሳይ አይነት አኒሜሽን ነበር እና ያው በጣም አንድ በሰውነት በሂውማን በኩል ማንኛውም ሰው የሚረዳው ስሜት ነው። የትም አይነት ብሔር ሆነ ቦታ ማለት ነው እና በቃ ይሄ በጣም አንድ ሰው እጅግ በጣም በደስተኝነት የሚያሳየውን ስሜት የሚገልጽ ነበረ ስራው እና ያኛውም ለእኔ በጣም ጥሩ አይነት እንደ ሬራት የተማርኩበት ነው። የተለያየ ለምሳሌ በአብዛኛው የምሰራው ስራዎች ያው ፊት ብዙ አልሰራም፣ እንዲያው እንደ ስለቤት እንደ እንደ እንደ ቅርጽ፣ እንደ ጥላ ነው የምሰራው በአብዛኛው ዲቴይል አልሰራም እና እዚህ ላይ ግን ያው በቃ ዲቴይል ፊት ሰራው። እኔ ራሱ አስደሳች ነበር። ያ በቃ አዲስ መንገድ ነበር አዲስ መንገድ ነው ስራዎች ይሄን የገለጽከው እና በቃ በጣም ደስ አለኝ። አጌን አጌን እንደገና ደግሞ ዳዊትን ነው የማመሰግነው እሱ ት እና ያው በጣም አስደሳሽ ነ እንዳልኩት፣ አዲስ መንገድ ነበር ለኔ እንደዚህ ጥሩ እንደዚህ አድርጎ እንደዚህ የሰውን ፊት ኤክስፕሬሽን ለማሳየት እና ያኛውም ስለኔ አዲስ አይነት መስመር ነው እና እኔም ጥሩ ነገር ተምሬበታለሁ። እንግዲህ አሁን ደግሞ ጊፍ የሚባል አኒሜሽን እንግዲህ ነበረ የመጨረሻው ስራ። እያ ደግሞ ራሱ እኔ ሰርች አላውቅም እና ያኛውም ሰንትር ወደፊት በደንብ በቃ የምገባበት አይነት መንገድ ብዬ ነው ማስበው በአርት ፎርም በራሱ አርት በስነ ጥበብ መልኩ ራሱ ማለት ነው። በጣም ደስ የሚል ነገር ነው። ምንድን ነው እስኪ ግለጽልን እንደው ይሄን ማስታወቂያ ላልተመለከቱ ወይም ተመልክተውም ከሆነ ያለይተው እንዲረዱ ምንድን ነው? አሁን የገለጽክበት ቦታ የትኛው ነው ከዛ ማስታወቂያ ውስጥ? ያው የእኔ እንግዲህ የሚያሳየው አንድ የአንድ የአንድ እግር ኳስ ተመልካች ሰው ፊቱ ልክ ጎል ሲገባ ሲገባ ያለውን የደስታውን በጣም ኃይለኛ በቃ ደስ የሚል ደስታ ፊቱ ሲበራ እናያለን። አዎ ፊቱ በቃ በደንብ በቃ በደንብ ውጋጋን ሲሆን እና ከዛ በኋላ በቃ ይዘላል፣ ሊጨፍራል ምናምን በቃ ይደንሳል ምናምን በጣም ደስተኛ ነው። እና እንግዲህ ያን ነው የሚያሳየው። እንግዲህ ያው በዛ ነው እንግዲህ ማስተው ሰው ማይችለው ያው ፔንቲንግ ነው። በፔንቲንግ ያው በሸራ ላይ ፔንት ነው የሰራሁት፣ ያው ፔንቲንግ ነው እንግዲህ ስዕል ነው፣ በቀለም ቅብ ስዕል ቀለም ቅብ ነው በሸራ ላይ። እና ያው እንግዲህ እንትኑ ያሳያል። እንግዲህ ያው ፔንቱ ምናልባት በዛም መለየት ከቻሉ እና ደግሞ የሰውን ክሎስ አፕ እና ንዱ የኔ ጓደኛ ደግሞ ማራዶናን ይመስላል ሰውየው እያለ ነበረ። እኔ ለፈ ያው ይሆናል የኳስ ነገር ስለሆነ በመሰላቸው መንገድ ቀረብ አድርገው ነው ማየት ይሞክራሉ። የጥበብም ስራ እንዲህ ሰዎች የራሳቸውን ሀሳብ ከዛ ውስጥ ማውጣታቸው ነው እና የበለጠ ትልቅ የሚያደርገው። ዳዊት ወደ አንተ ልመለስ። ማስታወቂያ ጥበብ ውስጥ ነው ያለኸው አንተ። ማስታወቂያ ትልቅ የፈጠራ ሰውታን ይጠይቃል። የተለያዩ ቅንብሮች ውስጡ ይካተታሉ፣ ድምጽ፣ ስዕል የሚታይ ነገር። ከዚህ በተጨማሪ ደግሞ የሰዎችን የስነልቦና እይታ ሁሉ ማሰብን ይጠይቃል። ሰዎች እንዴት ይረዱታል? ምን ከዚህ ውስጥ ይወስዳሉ? የሚለው ጥያቄ ሁሉ አለና አንተ እንዳለህበት ስራ፣ በዚህ በሰላሳ ሰከንድ ውስጥ በጣም ብዙ ነገሮች ናቸው የሚገቡት። ምናልባትም ለቀናትና ለሳምንታት ይፈጁ ብዙ ሰዎች የተሳተፉበት ስራ ነው በአጭር ነገር ውስጥ የሚገባው ምን ትነግረን አለ? አዎ፣ በጣም የሚገርም ነገር ነው። ለምን ካልክ በሰላሳ ሰከንድ ውስጥ የሚገባ ነገር ብዙ ወር፣ ብዙ አመት ነው የምንፈጭበት። ለምን ካልክ መጀመሪያው ላይ አሁን የፊፋን ስራ ብታይ በጊዜ የተሰራ ነገር አይደለም። እንደ ኢንጂኒሪንግ፣ እንደ ነርሲንግ ሆነ በሁሉም ብታይ እንግዲህ፣ በሁሉም ፊልም ብዙ ስራ ይገባል። በእኛ ደግሞ ይሄንን ስራ ብገልጽልን ወደ አንድ አመት ያህል አስበንበታል። ከመጨረሳችን በፊት ነው፣ አይዲያዎች ይመጣሉ፣ ሀሳቦች ይመጣሉ፣ ይሄዳሉ። አንዳንድ ሀሳቦች ጥሩ ናቸው፣ አንዳንድ ጥሩ አይደሉም። እና መጨረሻ ላይ አንድ ጥሩ ነገር ይፈጠራል። ገባ ከሰራ መንካል ታሰብክ በኋላ አንድ ጥሩ ነገር ይያይዝልሃል። ለእኛ ይሄ ቢኮዝ ፉትቦል የሚባለው አስተሳሰብ ትልቅ ትልቅ ነገር መስሎን ነበር መጀመሪያ ላይ። እና በሱ ክላይንቶቹ ጋር ሄደን እነሱ ጋር ሄደን አሳየናቸው። በጣም ወደዱት። ከዛ በኋላ ስራው ተጨመረ። ማለት ከአመት በፊት የሰራነው ስራ ነው። እኛ ብቻ ሳንሆን ስትራቴጂ እንግዲህ አላውቅም በአማርኛ ምን እንደሆነ፣ ንድፍ የሚያወጡ አቅጣጫው ምን አይነት ቅርጽ ሊኖረው እንደሚችል፣ የኋላውን ሁኔታ ከወዲሁ የሚነድፉ ልት ለኝ መሰለኝ አዎ እሱ አለ። ስትራቴጂ አለ። እሱ መታሰብ አለበት። እሱ ከታሰበ በኋላ እሱን ወስደን እኛ ደግሞ ይሄንን አይዲያ ነው ቱ ላይፍ እንሰራዋለን። ከሠራ ነው በኋላ ደግሞ ወደ ፎከስ ግሩፕ የሚባል አለ። ወደዛ ይሄዳል። እዛ ከሄደ ደግሞ እነሱ ያዩትና ይሰራል ወይስ አይሰራም ተብሎ ይታያል። የኛ ደግሞ በደንብ በደንብ አክሰፕት ነው የተደረገ። ሕዝቡ ሁሉ ኳስ ተጫዋች ሁሉ ያየው በጣም ደስ አላቸው። ይስማማኛል አሉ። ከዛ በኋላ ስራውን ጀመረን። ስራውን ስትጀምር ደግሞ አሁን ቅድም እንዳልከው በጆሮም በአይም በሁሉም ማስተካከል ማስተዋወቅ አለበት እና በሬዲዮንም አለ በሬዲዮ አለ፣ በፕሪንት አለ ማጋዚን የሚወጣ ያለ ይህንን ጨዋ ይህን የፊፋም ካምፔን ለማስተዋወቅ። ከዛ ደግሞ አሁን ደግሞ ትልቁ ነገር እንደምታውቀው ከሆነ ሶሻል ሚዲያ ነው። በሱም አቅጣጫ በደንብ ማሰብ አለብን። እሱም ታስቦ ነው እና ሁሉንም አያያዝ አለብን እንደምንም። ለምን ብዙ ገንዘብ ነው እዚህ ለሚገባው እና ሪዛልቱን እንግዲህ ኩባንያው ማወቅ ይፈልጋል። አሁንም ያው መካከል ላይ ስታየው ቅድም እንዳልኩ ሰክሰስፉል መሆኑን የምታውቀው ብዙ ጊዜ በሶሻል ሚዲያ ነው ሰዎች ይሄንን ይሄንን ሀሳብ ያውቁታል ወይ ነው ከሀንዴ ጋር ያገናኙታል ወይ ነው። እና በትዊተር አሁን ገብተ ስታይ ሀሽታግ ቢኮዝ ፉትቦል ብታረግ ብዙ አስተሳሰብ ነው የምታየው ብዙ የልባቸውን አስተሳሰብ። ስለዚህ ጨዋታ ላይ ያላቸውን ኤክስፕሬስ የሚያደርጉት በሀሽታግ ቢኮዝ ፉትቦል ነው። ኮምፔር ስታደርገው ከሌሎች ብራንዶች ጋር እና እንግዲህ ቅድም እንዳልኩ ትልቅ ትልቅ ነገር ነው፣ ተቀባይነት አግኝተዋል። ለእናንተ ትልቅ ነው። በተመልካቹም ዘንድ ተለምዷል ወይም ታውቋል፣ ተቀባይነት አግኝተዋል ነው ምትለን? አዎ። ምክንያቱም ኳስ በግርድፍ ትርጉሙ ቀጥታ ትርጉሙ እየወሰድኩ ነው፣ ስለ ኳስ ነው የሚለው ይህ ማስታወቂያ። በርካቶች እንድትሳተፉበት ገልጸህልናል። ወደ ዳዊት ከመሄዴ በፊት አድማጮች እንዲረዱት ያህል በሰላሳ ሰከንድ ውስጥ ለሚተላለፍ ማስታወቂያ ለሳምንታትና ለወራት የሚፈጅ ስራ ብዙ ሰዎች የሚሳተፉበት እንደመሆኑ ቀደም ብለን እንደጠቀሙ ነው። ምን ያህል ሰዎች በቀጥታ ተሳትፈዋል? ቅድም ያልካቸውን ገና የሙከራ ስራው ሲሰራ ጅማሬያችሁን እንዲመለከቱ ካደረግካቸው ውጪ ምን ያህል ሰዎች በቀጥታ ተሳትፈዋል? ወደ መቶ ሰዎች ሰርተዋል። ለዚህ ስራ ላይ ቅድም እንዳልኩ በአርቲስቶቹ በኩል ወደ አስራ ሁለት ነበሩ። እኛ መስሪያ ቤትም አንዳንድ ሰራተኞች አሉ። እነሱም ስዕል ሰርተዋል። ከዛ ደግሞ ወደ ቲቪው ስትሄድ ደግሞ በሱ በኩል እነ ወንድወሰን አሉ። ሌላም ኩባንያዎች አሉ። ሁለቱን ኮመርሻሎች የሰሩት አቮይደንስ ያልከሆነና ቡም የሚባለውን ከዛ ደግሞ ውስጥ እኛ መስሪያ ቤት ደግሞ ያው ሌሎች ሌሎች ሰዎች አሉ። አካውንቲንግ አለ፣ ስትራቴጂ አለ፣ ክሪኤቲቭ አለ፣ ብዝነስ አፌርስ አለ። አሁን ቢዝነስ አፌርስ ብትል እነሱ ሁሉንም ነገር ያዩልናል። ይሄ ነገር ከሀገር ጋር የተያያዘ ነው ወይስ ያልተያያዘ ነው ለምንካል የዓለም ውድድር ስለሆነ አንዳንድ ጊዜ የአንዳንድ ሀገሮችን ስሜታ ወይም የሀገራቸውን ገጽታ አዎ፣ በጣም መጠንቀቅ አለብን እንዳይጎዳ ገጽታቸውን የሚጎዳ ወይም የተሳሳተ መልእክት የሚያስተላልፍ እንዳይሆን መጠንቀቅ አለብህ። ሳታስበው እንኳን እንዳይፈጥር። አዎ፣ ለምን ኩባንያ ስለሆንክ አንደኛ ስፖንሰር ነህ፣ የዚህ ጨዋታ ግን እንትን መሆንም አለብህ። በጣም በስነ ስርዓት መያዝ አለብህ። የሀገርን የአንድ ሀገርን ፍላጎትና እንዴት አድርገው የሀገራቸውን ኤክስፐርት እንደሚያደርጉ ፍቅራቸውን፣ የሀገራቸውን ፍቅር እንዴት እንደሚያይዙ በጣም መጠንቀቅ አለብህ እና ይህ ብዝነስ ምልህ ምልህ እነሱ ያዩልናል እና ይሆናል ካሉ ያው እናተላልፈዋል። አሁን የእዝራን ስራ ብታይ አንደኛው ነገር እዝራን የነገርኩት ምንድን ነው፣ የዚህ ሰውዬ ፍቅር የሶከርን የፉትቦልን ፍቅር ስታሳይ ብዙ የሀገርን ፍላግ ከኋላ አታሳይ። እና አሁን የሱን ስራ ብታይ የተለያየ ቀለም ነው የምታየው። ያ እንግዲህ አለምን ኤክስፕረስ ያደርግልሃል። ገባ? በአንድ ሀገር ብቻ ከሄድን በአሜሪካን ብቻ ከሄድን ገባ፣ አሜሪካን ብቻ ነው የሚያሳየው። ግን የአለም ውክልና ይጠፋል ማለት ነው። አዎ፣ ግን በየአይነቱ አይነት ቀለም ስታደርግ አለምን እንዳለ ነው ኤክስፐርት ምታደርገው እና እንደዛ እንደዛ አይነት ነገር ይታያል። መቶ ሀያ ፒስ ኦፍ አርት የተለያየ ስዕል መቶ ሀያ ስዕል ስንሰራ በጣም መጠንቀቅ አለበት እና ብዙ ሰው ያስፈልጋል ይሄንን ለመስራት። ቅብራትና ክብርን አድማጮች ለሃንዴ የተሽከርካሪዎች ሰሪ ኩባንያ የዓለም ዋንጫ ማስታወቂያ ከሰሩት ሶስቱ ኢትዮጵያውያን መካከል ሁለቱ እንግዶቼ ዳዊት መስፍንና ዝራውቤ ጋር የጀመርኩት ወግ አልተቋጨም። ዳዊትና አዝራን ለአሁኑ እያመሰገንኩ ቀሪ ወቃችንን በሌላ ፕሮግራም ይዘን እንቀርባለን። ፕሮግራማችን ግን ይቀጥላል። Yeah. ፍቅሬ በለኝ፣ ድምፃዊ ነፃነት መለሰ። አድማጮች፣ አሁን ከሙዚቃው ዓለም ትረካዎች በቅርቡ ከዚህ ዓለም በሞት የተለየ አንድ ስመጥር አሜሪካዊ እውቅ የሙዚቃ ሰው የሙዚቃ ሰው ጥበባዊ ሕይወት ነው የምንቃኘው። በወጣትነት ዕድሜው መንፈሳዊ መዝሙሮችን በማዜም የቤተሰቡን ሙዚቃ ባንድ የተቀላቀለው የሙዚቃ ሰው ብዙም ሳይቆይ ቫለንቲኖስ የተባለውን የራሱን የሙዚቃ ቡድን በማቋቋም ዘመናዊ የፖፕ ስልቶችን መጫወት ጀመረ። ገና በማለዳው የሙዚቃ ቡድኑን ለውቅና ያበቃው ስልቱ ኢት ስ ኦል ኦቨር ናው የሙዚቃ ሲዲው በወጣ አንድ ወር ጊዜ ውስጥ በምርት ዜማዎች የሙዚቃ ሰንጠረዥ ቀዳሚውን ስፍራ ተቆናጠጠ። በቅርቡ በተወለደ በሰባ ዓመት ዕድሜው ከዚህ ዓለም በሞት የተለየው የሶል ሙዚቃ አቀንቃኝና የሙዚቃ ደራሲ ባብ ወማክ ሮሊንግ ስቶንስ የሙዚቃ ባንድ አባላት ናቸው። በራሳቸው መንገድ ከቀረጹት በጊዜው ፈጣን ተወዳጅነት ካተረፈ ቀዳሚው ሥራው ኢት ስ ኦል ኦቨር ናው የተሰኘውን ዜማ የሰማ ነው። ያ ገና በጠዋቱ የተገኘው ተወዳጅነት ረዥም ዘመናት በዘለቀው የባቢ ወማክ የሙዚቃ ሕይወት የመጀመሪያ ዐሥር ዓመታት ሁነኛ መለያ አስቀመጠ። ራሱ ደርሶ ካቀነቅናቸው በርካታ ዜማዎቹ በተጨማሪም ለሌሎች ድምፃውያን የደረሳቸው አብሮ የተጫወታቸውና በአልበም የተቀረጹት ጭምር በርካታ ናቸው። እንደ ሳም ኩክ፣ አሬታ ፍራንክሊን እና ሬይ ቻርልስን የመሳሰሉ ስመገናና ድምፃውያን በጊታር አጅቦ ተጫውተዋል። ከፍተኛ ተወዳጅነት ካተረፉ ለሌሎች የደረሳቸው ዘፈኖች ውስጥ ዌልሰን ፒኬት የተጫወተውን ይህን አያም እን ላቭ እናድምጥለት። የአውሮፓውያን የዘመን አቆጣጠር በ1970ዎቹ ይበልጡን በተናጥል ለብቻ ወደሚሠራቸው የሙዚቃ ሥራዎች ያዘነበለው ባቢ እንደ አውሮፓውያን የዘመን አቆጣጠር በ1974 ከ10 ዓመታት በፊት ከቀድሞ የሙዚቃ ባንዱ ቫለንቲኖ ጋር የደረሰና የተጫወተውን ሎኪንግ ፎር ላቭን መልሶ ተጫወተ። ይሁን እንጂ የአሁኑ ታዲያ ከቀድሞ የላቀ ተቀባይነት በማግኘቱ በቢልቦርድ የሙዚቃ ሰንጠረዥ ከ10 ምርጥ ዘፈኖች አንዱ ለመሆን በቃ። ወደ ኋላ ላይ አልኮል መጠጥና ሱስ አስያዥ አደገኛ ጾች አዘውታሪነቱ ያስከተሉት ጣጣ ሕይወቱ ምስቅልቅሉን የወጣው ባቢ እስከ ወዲያኛው ወድቆም አልቀረም። ታዲያ እንደ አውሮፓውያን ዘመን አቆጣጠር በ1982 የተጫወታት ነጠላ ዜማ ኢፍ ዩ ቲንክ ዩ አር ሎንሊ ናው ልዩ ተወዳጅነትን በማትረፏ ዳግም እንዲያንሰራራ ረዳቸው። ባቢ እስከ መጨረሻው ህይወቱ ከሙዚቃ አራቀችም እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ ምት የሮክ ኤንድ ሮል የሙዚቃ ስልት ሆሎ ፌም ሲበቃ በቀጣዩ ዓመት ከብሪታንያው የኦልተርኔት ሮክ ባንድ ጎሪላዝ የተሰኘው ቡድን ጋር በመሆን ፕላስቲክ ቢች በሚል ርዕስ ባወጡት አልበም ዳግም ትኩረት ሲስብ በ2012 ዓ ምት ጥሩ ተቀባይነት የተጎናጸፈውን ዘ ብሬቨስት ማን እንደ ዩኒቨርስ የተሰኘውን አልበሙን ለሙዚቃ አፍቃሪዎቹ ጆሮ አበቃ። Whatever I had to do to survive. I'm not saying what I did was alright. Trying to break out of the ghetto was a day to day fight. Being down so long, getting up didn't cross my mind. But I knew there was a better way of life, and I was just trying to find. You don't know what you do till you put under pressure. Cross 110th Street is a hell of a tester. Across the 110th Street Pimps trying to catch a woman that's weak Across the 110th Street Pushes won't let the junkie go free Across the 110th Street Woman trying to catch a trick on the street Across the 110th Street Dope man, you're copying out. Take my advice, if either live or die. You got to be strong if you want to survive. The family on the upper side of town will catch hell if without a ghetto around. And every city you'll find the same thing going down. Crawling is the capital of every ghetto town. Every singing. አክሮስ 100 ቴንዝ ስትሪት ቦቢ ዎማክ ስለ አደንዛዥ ዕፆች ልማድና ፈተና የተጠማዘዙ መንገዶቹ የገዛ ሕይወቱን መለስ ብሎ የቃኝበትንና ብርታት የሚቸር አንዳች ሀሳብ ያዘለ ስልቱን ነበር ያደመጥ ነው። የተሻለ መንገድ አለ፣ ምክሬን ውሰድ ወንድሜ ሲላ ክብረትና ክቡራን አድማጮች የራዲዮ መጽሔት እስከ ምሽቱ አራት ሰዓት ይቀጥላል። አዘጋጅና አቅራቢ አሉላ ከበደ፣ የፕሮግራሙ አቀናባሪ ቴሌላይን ባክ ነው። አዲሱ ዛሬ ለምሽቱ ዝግጅታችን አልተገኘም። በሚቀጥለው ፕሮግራም ከሄደበት ሲመለስ እንጠይቃለን የቆየበትን። አሁን ወደ ተከታዩ ቅንብር ነው የምናልፈው። ጉዞ ወደ አዲስ አበባ አድማጮች አሁን ንጉሴ አክሊሉ ለሳምንቱ የራዲዮ መጽሔት ያሰናዳልን ቅንብር ነው ተከታዩ። ንጉሴ እንደምን አመሸህ? እጅህ ከምን ደህና? እንዴት አመሻችሁ አሉላ? ምን ጠፍቶ ሁሉም ሞልቶ ተትረፍርፎ፣ ቀርክሊ መቀጠል እችላለሁ። ግሩም መቀጠል ትችላለህ ንጉሴ። አመሰግናለሁ አሉላ። በአስራ ዘጠኝ መቶ ሰባዎቹ መጀመሪያ ላይ እንዲያ፣ በትንሣኤው በፋሲካው በዓል ዋዜማ የእንቁላል ዋጋ ተወደደና ህዝቡ ማጉረምረም ሲጀምር ደርግ ዶሮና እንቁላል ነጋዴዎችን ለማስጠንቀቅ ለማስፈራራት ቢሞክርም እንደ በርበሬው ጊዜ የሚሰማ አልተገኘም። ስለዚሁ በወቅቱ የተጠየቁት ሟቹ የደርግ አባል ኮሎኔል ደበላ ዲንሳ የደርግ ዶሮ አስካካች እንጂ መች እንቁላል ጣለች ነበር ያሉት። አበላል እንደ ደርግ አባል የተባለውም በዚያው በእንቁላሉ ሰሞን ነው። በወቅቱ ዝነኛ ገጣሚ የነበሩት አለቃ ንባቆብ ቃለወልድም የደርጉ መኪና ሸራ የለበሰው ያን ሁሉ መኳንንት ወዴታ አደረሰው እያሉ ደርግን በደግ ያነሳሱት ነበር። ለመሆኑ ደርግ ማለት ምን ማለት ነው? ስያሜውስ ከየት ነው የተገኘው? ከደርግ በፊት ደርግ እንደነበር ታውቃላችሁ? ለሁሉም ይህ እያገባደን ነው ያለነው ወርሃ ሰኔ ነገ ሰኞ ከመጠናቀቁ በፊት ከሰኔ ሀያ ቀን ሺ ዘጠኝ መቶ ስልሳ ስድስት አመተ ምህረት ጀምሮ ስላወቅነውና ስለምናውቀው ደርግ ስለሚለው ቃልና ስያሜው በዚህ በአርባ አመቱ የአብዮቱ ወቅት ትዝታዬ ለዛሬ ላጫውታችሁ ወደድኩ። ፍቀዱልኝና እንደገና ልጠይቅ። እውን ከደርግ በፊት ደርግ ነበር? ተጠቅመንበታል ቃሉን። ደርግ ማለት ያው የግዕዝ ቃል ነው። ደስታ ተክለወልድ በጻፉት የግዕዝ አማርኛ መዝገበ ቃላት ላይ ደርግ የሚለው ኮሚቴ መሆኑን ስለሚገልጽ፣ በዛ መሰረት ደርግ የሚለውን ቃል ተጠቅም ያለው ኮሚቴ የሚለው የውጭ ቃል በመሆኑ ይህንን እየገለጸልን ያለው ታደሰ ድንቁ ይባላል። በአስራ ዘጠኝ መቶ አርባ ሁለት መጀመሪያ አካባቢ የተቋቋመው ያንጋፋው የተግባር ትምህርት ቤት የሺ ዘጠኝ መቶ ስድሳ አራት ዓመተ ምህረት ምሩቅ ነው። በዚያ ወቅት ታትሞ በወጣው መጽሔት ላይ ማለትም በአስራ ዘጠኝ መቶ ስድሳ አራት ዓመተ ምህረት መሆኑ ነው። ደርግ የሚለውን ቃል ስራ አስፈጻሚ ወይም ኮሚቴ ለሚለው የእንግሊዝኛ ቃል ተጠቅመውበት እንደነበረ ታደሰ ድንቁ አጫውቶኛል። ስለዚህ ከደርግ በፊት ደርግ ነበር እንበል። ሙሉ በሙሉ ኢትዮጵያዊ የግዕዝ ቃል ደርግ ነው። ለዚህም ማስረጃ የሚሆኑ አንዳንድ መጽሐፍቶች ይገልጻሉ። ለምሳሌ ድርሳነ ገብርኤል ደርገ መላእክት ይላል። ደርግ የሚለው ኮሚቴ መሆኑን የሚገልጽ ነው እና ይህንን ነው የተጠቀምኩት። አስራ ዘጠኝ መቶ ስልሳ አራት አመተ ምረት ተግባራዊ እድያለህ አንተ የህዝብ ግንኙነቱ ኃላፊ የሆነህ በታተመው መጽሔት ላይ በስልሳ አራት አመተ ምህረት የዛሬ አርባ ሁለት አመት ማለት ነው። ደርግ ከመመስረቱ በፊት መጽሐፉ ልባስ ላይ የሆኑ ደረጃዎችና አንድ አይን ምልክት ይታያል። ውስጥ ደግሞ ደርግ የሚለው ቃል አለና ደርግ ኢትዮጵያ ትቅደም ሲል የወሰደው አንድ አይንና ደርግ የሚለው ቃል ከእናንተ ተወሰደ ማለት እንችላለን። ትክክል ነው። ስናየው ከዛ ቀደም አይንን በኢትዮጵያ ካርታ ላይ መጠቀም የጀመርነው ነው እኛው ነን። ከእኛ በፊት አላየንም። አይኑን የተጠቀምነው ደግሞ ኢትዮጵያ አይን አገኘች ማለት ሳይሆን፣ በኢንዱስትሪው እድገት ስንል ደረጃዎችን፣ የኢትዮጵያን ካርታ፣ የኢንዱስትሪዎቹን ካርታ በአንድነት አድርገን ነው የተጠቀምነው። አንድን ሰው ትኩር ብሎ ብሌኑን ቢያይ የእሱ መልክ እንዳለ በብሌን ውስጥ ራሱ ሊያየው ይችላል፣ የራሱን መልክ። በዛ መሰረት እኛ ያልነው ኢትዮጵያ በኢንዱስትሪ እድገት ስናይ ብለን ነው አተረጓጎሙ። በዚህ ነው የተጠቀምነው። ተባባሬን ታደሰ ድንቁን አመስግኜ ወደ ተከታዩ እንግዳዬ ደግሞ ልለፍ። ሊቀህሮያን በላይ መኮንን ይባላሉ። የዜማና የቅኔ መምህር ናቸው። በዚያ ላይ በዘመናዊ ትምህርት ደግሞ ዳጎስ ያለ ድግሪ አላቸው። የመጀመሪያ ድግሪያቸውን ያገኙት በቋንቋና ስነ ጽሑፍ ከአዲስ አበባ ዩኒቨርሲቲ ሲሆን ሁለተኛ ድግሪያቸውን ደግሞ በስነ ልሳን ፊሎሎጂ ነው። ሊቀህሮያን በላይ መኮንንን የጠየኳቸው ደረገ የሚለው ቃል በፍቅረ ስላሴ ወግ ደረስኛና አብዮቱ መጽሐፍ ላይ ተጠቅሷልና ይሄ ነገር አንዳንድ ሰዎች ደረገ ሳይሆን ተዳረገ ነው ስለሚሉ የትኛው ነው ትክክል ነበር ያልኳቸው። ሊቀህሮያን በላይ ነው መጽሐፉን ብዙም ባላያየውም፣ የታተመውን መጽሐፍ እኛን አብዮቱን እንዲሁ አይቼዋለሁ። እና በዚህ መጽሐፍ ላይ ደረገ የሚለው ግስ ለደርግ ለሚለው ዘመድ ዘር ስር እንደሆነ ተገልጿል ነው ያሉኝና ትክክል ነው ደረገ የሚል የግዕዝ ቃል አለ። ፍቺውም አደረገ፣ አደራጀ፣ አንድ አደረገ፣ ደረጃ አገኘ የሚል ትርጉም አለው እና እርባታው ያው እንግዲህ ደረገ ብሎ አደረገ፣ አንድ አደረገ፣ ይደርግ፣ አንድ ያደርጋል፣ ይድርግ፣ አንድ ያደርግ ዘንድ ይህ ድርግ አንድ ያድርግ፣ ደሪግ ደሪጎት አንድ ማድረግ፣ ድሩግ አንድ የሆነ፣ ድሩጋን አንድ የሆኑ፣ ድርግት አንድ የሆነች፣ ድሩጋት አንድ የሆኑ እያለ ይረባል። እና እንግዲህ በዚህ ግስ ውስጥ ደርግ የሚለው ዘመድ ዘር ነው። ዘመድ ዘር ስንል ያንኑ ግሱን መስሎ ግሱን አክሎ ምንም ቅጥያ ሳይኖረው ራሱን ግሱን መስሎ የተገኘ ስም ዘመድ ዘር ይባላል። እና ደረገ ብሎ ደርግ ሲል ዘመድ ዘር ነው እና ትክክል ነው። ደርግ ማለት አንድነት፣ ህብረት የሚል ትርጉም አለው። በተለይ በኒያ መጽሐፍ ላይ መጀመሪያው የታተመ በአስራ ዘጠኝ ሰማኒያ ዘጠኝ አመተ ምህረት ነው። አውዱን ወስጄ ደርግ ለሚለው አንድነት፣ ህብረት የሚለው ኪዳነ ወልድም የሰጡት ትርጉም ነው። እኔ ግን የወታደራዊ መኮንኖች ህብረት የኃይለ ሥላሴን መንግስት የገለበጠ የሚል ትርጉም በመዝገበ ቃላት ላይ አስቀምጫለሁ። ምክንያቱም ያው መዝገበ ቃላት ታሪክንም መነሻ አድርጎ እንደ አውዱ ፍቺ መስጠት ስላለበትና ደርግ የሚለው ቃል ደረገ ከሚለው ግስ በትክክል የተገኘ ዘመድ ዘር ነው። አንዳንዴ ተዳረገ የሚል ግስ ይጽፋሉ የድሮች የግስ መጽሀፎች። ይሄ ግን ትክክል አይሆንም። በትንሹ የግዕዝ ቋንቋ አምስት አእማድ አሉት። እነሱም አድራጊ፣ ተደራጊ፣ አስደራጊ፣ ተዳራጊ፣ ተደራራጊ የሚባሉት ማለት ነው እና ደረገ ራሱ አድራጊ ግስ ነው። አደረገ ማለት ሶስተኛው መደብ ነጠላ ቁጥር አደረገ አንድ ሆነ ተብሎ ይተረጎማል። አድረገ የሚለው ደግሞ አስደራጊ አምድ ይሆናል። አስደራጊ ነው። አስደረገ አንድ አስደረገ ለማለት ነው። ተዳረገ ደግሞ እርስ በርሱ የመዳረግ ግስ ነው እንጂ አድራጊ አም ሊሆን አይችልም። ቀተለ ብሎ አድራጊ ነው። ተቀትለ ብሎ ተደራጊ ነው። አቅተለ አስደራጊ ነው። ተቃተለ ተዳራጊ ነው። አሁን ተዳረገ የተቃተለ አቻ ግስ ነው። ተዳረገ ማለት እርስ በርሱ ተገናኘ፣ ተዳረገ ተጋደለ እንደማለት ነው እና ተዳረገ ከሚለው ግስ ደርግ ሊወጣ አይችልም። ለዛሬ እንግዶችን ሊቀ ሕሩያን በላይ መኮንንንና አቶ ታደሰ ድንቁላ መስግን በቀጣዩ አስራ አምስት ቀን ዝግጅቴ ከአስራ ዘጠኝ መቶ ስልሳ ስድስት ዓመተ ምህረት በፊት አንድ መቶ ሰላሳ ሶስት ጋሻ መሬት ስለነበራቸው ስለ ድሃው፣ ስለ ችግረኛው፣ ስለ ሀገር ባለውለታው የመሬት ከበርቴ አጫውታቸዋለሁ። ቸርን ሰንበት ክብራትና ክብራን አድማጮች፣ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ እንደቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውንም በዚሁ ልንቋጭ ነው። ታዲያ ስትጽፉም ሆነ ስደውሉ መልእክታችሁን በቀላሉ ለመለየት ስለሚረዳን ለራዲዮ መጽሔት ማለት እንዳትሰነግው። አድማጮች አሁን የቀረን አሁን የመሰናበቻው ዜማ ነው። እስከዚያው ግን በጀመር ነው ይሄ ለንበርሄ የእኔ ፍቅር የተሰኘ ዜማ እስከ ማጠቃለያ ዜናው እናዳርሳችሁ። I'm a good guy, i አድማጮች ከመሰናበታችን በፊት ማጠቃለያ ዜና ላሰማ። የኬንያ ቀይ መስቀል እንዳስታወቀው በሀገሪቱ የጠረፍ ግዛቶች በሚገኙ ሁለት ወረዳዎች ጥቃት አድርሰው ነውጠኞች ማለት ነው ቢያንስ 22 ሰዎችን ገድለዋል። ጥቃቱን ያደረሱበት አንደኛው አካባቢ ባለፈው ወር ነውጠኞች 65 ሰዎች የገደሉበት መሆኑ ተሰምቷል። ከአልቃይዳ ጋር ንክኪ ያለው የሶማሊያው ጽንፈኛ እስላማዊ ቡድን አልሸባብ ለጥቃቱ ላለፈው ጥቃት እንዳደረገ ሁሉ ኃላፊነት ወስዷል። ዛሬ ይሁድ የሀገሪቱ ባለስልጣናት በሰጡት መግለጫ ቁጥራቸው አስራ ሁለት የሚሆን ሰዎች ሌሊቱን ላሙና ታና ሪቨር የሚባሉ ወረዳዎች ውስጥ በአንድ ፖሊስ ጣቢያ ባካሄዱት ጥቃት ከተገደሉት ሰዎች መካከል አንዱ ፖሊስ ሲሆን በርካታ እስረኞችም እንዳሉባቸው አስታውቀዋል። ኬንያ አልሸባብን የሚወጉ ወታደሮች እንደ ኤሮፓውያን አቆጣጠር 2011 ዓ ም ወደ ሶማሊያ ካዘመተች ወዲህ የቦምብና ሌላም ጥቃት ሲደጋግማት መኖሩ የሚታወቅ ነው። የናይጄሪያ ጦር ሰራዊት ዱምባው በምትባለው የሰሜን ምስራቅ የሀገሪቱ ግዛት ከተማ 27 የቦኮ ሀራም ነውጠኞችን ገደልን ሲላስታወቀ ነውጠኞቹ የተገደሉት አንድ የጦር ሰፈር ላይ ጥቃት በከፈቱበት ወቅት መሆኑን የተናገረው የጦር ኃይሉ ስድስት ወታደሮች መገደላቸውንም አስታውቋል። ከተማዋ ቦኮ ሀራም ሁለት መቶዎቹን ልጃገረዶች ጠልፎ ከወሰደባት ከቺቦክ አቅራቢያ የምትገኝ ነች።